በአንድ ወር ጊዜ ውስጥ አገር አድን ጉባኤ የተባለ ስብሰባ ኢትዮጵያ ውስጥ ለመጥራት ማቀዳቸውን ሲያትል ዋሽንግተን ላይ ለሶስት ቀናት የተካሄደ የሲቪል ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች ስብሰባ ተሳታፊዎች አስታውቀዋል። ስብሰባው ለሦስት ቀናት ተካሂዶ ትላንት ተጠናቋል። ዝርዝሩን ሰለሞን አባተ ይዞታል። ሲያትል ዋሽንግተን ላይ ካለፈው አርብ እስከ ትናንት ሰኞ የተሰበሰቡት የፖለቲካ ድርጅቶችና የኅብረተሰብ ወይም ሲቪክ ማህበራት ስብሰባቸው የተሳካ እንደነበረ ተናግረዋል። የሽዋስ አሰፋ እባላለሁ። የሰማያዊ ፓርቲ ሊቀመንበር ነኝ። ለዚህ ለፓርቲዎች ስብሰባ ከአዲስ አበባ ነው የመጣሁት እንግዲህ ከዚህ በፊት ይሄ ትብብር ባዘጋጀው የዳላስ ስብሰባ ላይም በእንግድነት ተገኝቼ ነበር እና በጣም ጥሩ ነው በተለይ ለለውጥ የሚሰሩ ድርጅቶችን ግብረሰናይ ድርጅቶችንም የፖለቲካ ፓርቲዎችንም የሚያሰባስብና የሚያቀራርብ ስራ እየሰሩ ነው ከዛ በተረፈ የዜጎች ቻርተር የሚባል አዘጋጅተው የሰጡን ነበረ መነሻ በዛ ሰማያዊ ፓርቲም በምክር ቤት ተወያይተንበት ጠቃሚ እንደሆነ ለህዝብ መድረስ እንዳለበት አምነን እሱን እየሰራን ነበር። እንግዲህ ከዛ የቀጠለ ነው ይሄ ፓርቲዊ ስብሰባ እንደ ፓርቲ የኢትዮጵያ ከአገዛዝ ወደ ዲሞክራሲ የሚደረገው ሽግግር እንደ ሁልጊዜው ወደ ባሰ እንዳይሄድ አጥብቀን እየሰራን ነው ያለው። ምናልባት ሰፊው እናነሳዋለን። በኋላ በስብሰባ ላይ እንደተነሳው ከሰገሌ ጦርነት ጀምሮ ያሉት ሽግግሮች በሙሉ ወደ ባሰ የሚወስዱ ናቸውና እሱ ላይ መቼም፣ ለውጥ ተፈጥሯዊ ነው አይቀርም እና ኢትዮጵያን የተሻለ የሚያደርግ ለውጥ ለማድረግ የሚመጣውን ለውጥ መነጋገር፣ መሰባሰብ አለ። ቢያንስ በሚያስማማ ነገር ላይ አንድ ላይ መስራት አለብን በሚል ሀገር ውስጥ አምስት ድርጅቶች ተጠርተናል ከዚህ ደግሞ ወደ ሀያ አንድ ድርጅቶች አጠቃላይ ወደ ሀያ ስድስት ድርጅት ነው የተጠራውና የፖለቲካ ድርጅቶች ነው የሚሉ። የፖለቲካ ድርጅቶች ብቻ። አዎ፣ የትብብር እዚህ ላይ አስተባባሪና ፕሮግራሙን ፋሲሊቴት ማድረግ ብቻ ነው እንጂ ውሳኔውም ላይ እንትኑም ላይ የፖለቲካ ድርጅቶች ብቻ ነው የሰሩት፣ እና በጣም ደስ የሚልና ታሪካዊ ነበረ። የስብሰባው አዘጋጅ የሆነው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር ሀያ አምስት ሲቪክ ማህበራት የተሰበሰቡበት መሆኑን የገለጹት የትብብሩ ዋና ጸሐፊ ዶክተር እርቁ ይመርም የስብሰባው ውጤት የተሻለ ስራ ይገኛል የሚል መተማመን እንዳሳደረባቸው ተናግረዋል። በጣም ነው የተደሰትኩት። በጣም ነው የረካሁት። ከስብሰባው በፊት ትንሽ ፍርሃትና ስጋት ነበረኝ። ምክንያቱም ከዚህ በፊት የፖለቲካ ድርጅቶችን የማስተባሰብ ስራ ስሰራ ስለነበረ በጣም አስቸጋሪና ጨቃጫቂ ባልሆነ ነገር ሁሉ ይታይ ስለነበረ ያ ባህል አሁንም ይታያል ብዬ ፈርቼ ነበረ። በጣም ተግቼ ነበር። ግን እንደዛ አልነበረም። ሪሊ ሁሉም ለመግባባትና ለመነጋገር ለመናበብ፣ ጉጉትና ፍላጎት ነበረው እና በዛ መንፈስ ነው የተካሄደው። ለለውጥ መዘጋጀት የለውጡም ሂደት እንደሚሆን በደንብ ነው የተነጋገሩበት። በስብሰባው ላይ የተገኙት ሀያ አንድ የፖለቲካ ድርጅቶች እርስ በርሳቸው እንዲተዋወቁ ከዚያም የኢትዮጵያ የወቅቱ ዋና ዋና የሚባሉ ችግሮችን አንጥረው እንዲያወጡና እንዲመክሩ መፍትሄ ናቸው የሚሏቸውንም ሐሳቦች በጥልቀት እንዲፈትሹ ሁኔታዎች የተመቻቹባቸው ቀኖች እንደነበሩ ገልጸዋል። ወደ ስብሰባው የተጋበዙት የፖለቲካ ድርጅቶች በተለያዩ እምነቶችና አስተሳሰቦች ወይም በጎሳ ማንነትም የተደራጁ እንደነበሩ የጠቀሱት ዶክተር እርቁ የተጠሩባቸውን አራት መመዘኛዎች ዘርዝረዋል። አንዱ የኢትዮጵያ አንድነትና ሉዓላዊነት ጥያቄ ውስጥ የማይገባ ፣ ድርጅቶቹ በዛ አቅጣጫ በፕሮግራማቸውም ላይ ግልጽ አድርገው ያስቀመጡት መሆን አለበት የሚል ነው። ሁለተኛ ደግሞ የግለሰብ ነጻነት፣ የዲሞክራሲ መብት እና በአጠቃላይ የሰብአዊ መብት ድንጋጌዎችን የሚያከብሩና ለዛም የታገሉ የሚል ነው። ሶስተኛ ደግሞ በተቃዋሚነት ወይም በለውጥ ፈላጊነት ያቆሙና ያንንም የቆሙበትን አላማ ለህዝብ ያስረዱ። አራተኛ ደግሞ ተከታይ ያላቸው በእነዚህ መስፈርቶች ተነስተን ነው ያደረግነው። አሁን ኢትዮጵያ ውስጥ ሊቀለበስ የማይችል የለውጥ ጥያቄ አለ የሚሉት አቶ የሸዋ ሳሰፋ በመጪው አንድ ወር ጊዜ ውስጥ ገዢውን ፓርቲ ኢህአዴግን ጨምሮ ሁሉንም ወገኖች ያካተተ አገር አድን ተብሎ የተሰየመ ጉባኤ ለማካሄድ ኃላፊነት መውሰዳቸውን አመልክተዋል። የኢትዮጵያ ህዝብ አምባገነን የማይሸከምበት ደረጃ ላይ ደርሷል ያለውን ብቻ ሳይሆን የሚመጣውንም የሚያስተናግድ አይደለም፣ እና ይሄ ጥሩ ሁኔታ ነው በሚል ሽግግሩን ማገዝ ነው። እኛ ከዚህ በፊት ስንጠይቅ እንደነበረው መጀመሪያ የፖለቲካ እስረኞች በሙሉ መፈታት አለባቸው፣ አንድም ሳይቀር። ከዛ ቀጥሎ አገር አድን ውይይት እነዚህ የታሰሩና የተፈቱ የፖለቲካ አመራሮችን ጨምሮ በውጭ ሀገር ያሉትን ጨምሮ በየትኛውም የትግል ስልት ያሉትን ሁሉ ጨምሮ ውይይት መደረግ አለበት። ከዚያ በኋላ የሽግግር መንግስት ወይም የሽግግር ስርዓት መፈጠር አለበት። እነዚህ ናቸው ስቴፖች። ስለዚህ በእኛ እምነት አሁን የመጀመሪያው ስቴፕ በተሟላ ደረጃም ባይሆን እየተሄደ ነው። ብዙ የፖለቲካ እስረኞች እየተፈቱ ነው። ቀጥሎ አገር አድን የሆነው ውይይት መደረግ አለበት። ስለዚህ ትብብር ጥሩ መሰረት ነው የጣለው ይሄንን ሀገር ውስጥ ለማድረግ ኃላፊነት ወስደናል። አገር ውስጥ ያለን ፓርቲዎች እናዘጋጃለን። አሁን ይህን ውይይት ከሁሉም የፖለቲካ ኃይሎች የተወጣጡ በተለይ ሀቀኛ የፖለቲካ ፓርቲዎችን ያጠቃለለ ውይይት እናደርጋለን ሀገር ውስጥ። ዋና ነጥቦች ግን የኢትዮጵያ አንኳር ችግሮች ምንድን ናቸው? ምንም የማይካደው አገዛዙ አንድ ችግር ነው። በእርግጥ ከዚህ በፊትም ባለው ሁኔታ የኢትዮጵያ ህዝብ በመረጠው ተዳድሮ አያውቅም። በንጉሱም በደርግም በኢህአዴግም አምባገነን ነው ላዩ ላይ የሚወጣበትና አንዱ በመረጠው ያለመተዳደርና አሁንም ያመቀጠሉ ነው የህወሀት ፕሮግራም። እና የፌዴራል አወቃቀር እነዚህ ሁሉ ተነስተዋል። አገዛዙ ለለውጥ ዝግጁ አለመሆኑ፣ እነዚህ እነዚህ ችግሮች በተቃዋሚው በኩል ደግሞ ተበታትነው አንድ ሳይሆን የኢትዮጵያን ህዝብ ትግል ከማገዝ ይልቅ ወደ መጠላለፍ የሚሄዱ እነዚህ ሁሉ ችግሮች ተነስተዋል። በህዝብ በኩል ደግሞ የሞተ የቆሰለም ቢሆን ኦርጋናይዝድ የሆነና በሁሉም ቦታ በአንድ አይነት ሰዓት በአንድ አይነት ጊዜ ካልሆነ የለውጥ ጥያቄው በየተራመው ሞት ነው የሚሆነው የሚል አጠቃላይ ችግሮችን ከዳዘስን በኋላ መፍትሄው ቅድም እንዳልኩት ሀገር አድን የሆነ ውይይት ያስፈልጋል። ለዛ ደግሞ de la alguna. እንግዲህ በጣም በተደጋጋሚ ሲነሳ የነበረው ከንጉሱ ወደ ደርግም ከደርግ ወደ ኢህአዴግም ያለው ሽግግር አግላይ የሆነ ነበር እና ያንን ያረመ ንግግር ያስፈልጋል። ሁሉንም ያካተተ ማለት ነው። ይሄ ጅምር ነው። ሌሎች የፖለቲካ ድርጅቶች መገለል የለባቸውም። ሀሳብ መስጠት አለባቸው። ሀሳብ ያላቸው ሰዎችም ሀሳባቸውን እጅ ውስጥ ማስገባት አለባቸው። በእርግጥ አድካሚ ሊሆን ይችላል፣ ግን የሁሉንም ሀሳብ እንግዲህ ኢትዮጵያ ዳይቨርስ የሆነች ሀገር ናትካል የሁሉንም ሀሳብ ማካተት አንዱ ችግር ነው እስካሁን ታይቶ የነበረው እና ይህን ጉባኤ ይህንን መቅረፍ አለበት በሚቀጥሉ ስብሰባው የሚል ነው። ስብሰባዎችን የሚከለክለው የአስቸኳይ ጊዜ አዋጁ የተጣለው የሲያትሉ ስብሰባ በተጀመረበት ዕለት ባለፈው የካቲት ዘጠኝ ነበር። እናም በአንድ ወር ጊዜ ውስጥ ኢትዮጵያ ውስጥ እንዲህ አይነት ጉባኤ ለመጥራት የሀገር ውስጥ ፓርቲዎቹ ኃላፊነት ሲወስዱ አዋጁን ግምት ውስጥ አስገብተው ይሆን? አዎ፣ በነገራችን ላይ ከዚህ በፊትም አስቸኳይ ጊዜ አዋጅ በነበረ ጊዜም ከዛም በኋላ ስብሰባዎችን አድርገናል። መከራውን ትግሉን ያበዛዋል እንጂ ስብሰባ ከማድረግ አያግደንም። ሰማያዊ ፓርቲም ከዚህ በፊት እንደምታስታውሰው ኢትዮጵያን ማን የታደጋት የሚል አምባሳደር አዳራሽ አድርጓል። እና እንደተባለው እነሱንም እኛንም ሀገርን የሚያድን ነው በሚል መንፈስ ይሄን ስብሰባ ህዝባዊ ስብሰባ አይደለም ወይም ሰላማዊ ሰልፍ አይደለም፣ ትልልቅ ሰዎች ኃላፊነት የሚሰማቸው ሰዎች የሚሰበሰቡበት ነው። ስለዚህ ብዙም ችግር ይገጥመዋል ብለን አናስብም። አድርገን እናውቃለን። ከዚህ በፊትም አስቸኳይ ጊዜ ዋጁ እያለን አድርገናል። መቼም እነዚህን ነገሮች ወደዛ ጠጋ እያልን ስንሄድ የምናያቸውና የምንነጋገርባቸው ይሆናሉ። አቶ የሸዋስ፣ ነገር ግን በተለይ በፖለቲካው ዓለም ውስጥ ያሉ በውጭ ያሉ ሰዎች ብዙ ጊዜ ወደ አገ ሀገር ለመመለስ ስጋት አለባቸው። የመታሰር ስጋት አለባቸው። የደህንነታቸው ጉዳይ አለ እና ኢትዮጵያ ውስጥ እናዘጋጃለን ስትሉ ስለ ደህንነታቸው ምን ዋስትና ይኖራቸዋል? ይመለከተናል የኢትዮጵያ ጉዳይ የሚሉ አካላት ሁሉ ቢገኙ ነው እንደዚህ አይነት ስብሰባና ጉባኤ ሲካሄድ ይህን አስባችሁበታል? እንግዲህ በአዘጋጅ በኩል የሚታሰበው ቅድም እንዳልከው ሁሉንም ያሳተፈ እንዲሆን ጥሪ ማድረግ ነው። ወደዚህም ቢሆን የታሰበውን ያክል ሰው ወይም ቢያንስ አስር አስራ አምስት ፐርሰንት የሚሆን ሰው ቀርቷል እና ወደዚያም በሚዘጋጅ በት ጊዜ የሚችለው ይመጣል። ዋናው ግን በመንፈስ አንድ መሆን ነው። ያ ጉባኤ የጋራችን መሆኑን አገራድግ መሆኑን በተለያየ መንገድ አብሮ መስራት ይቻላል። ዘመኑ የቴክኖሎጂ ነው። በኢንተርኔትም በምንም መከታተልና የዛ አካል መሆን ይቻላል። እንዲያውም የማይቻልበት እንኳ ሁኔታ በስራም በምንም ቢፈጠር ማለት ነው። የሲቪክ ማህበራት ኃላፊነት ህዝቡን ማንቃት፣ ሲቪሉን ህዝብ መቀስቀስ፣ ለመብቶቹ እንዲቆም ማድረግ ከዋና ዋና ስራዎቻቸው መካከል ናቸው ያሉት አቶ የሸዋስ አሰፋ የትብብርን ተግባር አድንቀዋል። ከአቶ የሸዋስ አሰፋና ከዶክተር ርቁ ይመር ጋር የተደረገው ሙሉ ውይይት በዌብሳይታችንና ፌስቡክ ገጻችን ላይ ሰፍሯል። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን ዲሲ።